የኢትዮጵያ የፌዴራል ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በነ አቡበከር አህመድ የክስ መዝገብ የተከሰሱ 18 ተከሳሾችን ከሰባት ዓመት እስከ 22 ዓመት በሚደርስ ጽኑ እስራት ቀጥቷቸዋል። በአሸባሪነት ክስ የተመሰረተባቸው የመፍትሄ አፈላላጊ ኮሚቴ አባላት ጠበቃ የሆኑት አቶ መሐመድ አብደላ ፍርድ ቤቱ በነ አቡበከር አህመድ የክስ መዝገብ የቀረቡትን ተከሳሾች በአራት ከፍሎ ውሳኔ መስጠቱን ይናገራሉ። ዳኞቹ በአራት ነው ከፍለው ያነበቡት አንደኛው ጸረ ሽብር ሕጉ አንቀጽ ሰባት የተከሰሱ አራት ሰዎችም እንደ አንድ ካታጎሪ ግሩፕ አድርጓቸዋል። ሌሎቹ ደግሞ በጸረ ሽብር ሕጉ አንቀጽ አራት ከሰሱትን ሶስት ቦታ ለይተው የሶስት አይነት ቅጣት ፍርድን የሰጡት ሼህ አቡበከር አህመድ አህመድ ዲንጀበል ያሲን ኑሩ እና ካሚል ሸምሱ በመጀመሪያው ሀያ ሁለት አመት የተፈረደባቸው ውስጥ ሲሆኑ አስራ ስምንት አመት የተፈረደባቸው ደግሞ በቱ ሁሴን ሳቢር ይርጉ እና መሐመድ አባተ አቡበከር አለሙ እንዲሁም ሙኒ ሁሴን ናቸው። በእነ አቡበከር አህመድ ክስ መዝገብ ሼህ መከተም ውሄ አህመድ ሙስጠፋ ሼህ ሰኢድ አሊ ሙባረክ አደም እና ካሊድ ኢብራሂም በሶስተኛው ምድብ የአስራ አምስት ዓመት ጽኑ እስራት እንዲሁም ሙራድ ሽኩር ኑሩ ቱርኪ ሼህ ባህሩ ዑመርና ዩሱፍ ጌታቸው የሰባት ዓመት ጽኑ እስራት እንደተበየነባቸው ጠበቃ መሐመድ አብደላ ተናግረዋል። ከሳሽ አቃቢ ሕግ ተከሳሾች ወንጀሉን የፈጸሙት በስምምነትና በአንድነት ነው የሚል የቅጣት ማክበጃ ያቀረበ ሲሆን ተከሳሾች የቅጣት ማቅለያ አለማቅረባቸውን የተከሳሾች ጠበቃ ይናገራሉ። በእነሱ እምነት የመጀመሪያ ጥፋተኛ የተባሉበት ፍርድ ላይ የማይስማሙ በመሆኑ ሲጀመርም ንጹህ ነን ብለው የተከራከሩ እና በፍርድ ቤቱ ጥፋተኛ መባላቸውንም የማያምኑበት ስለሆነ የቅጣት አስተያየትም እንዲቀርብላቸው አልፈለጉም። የተከሳሾች ጠበቃ አቶ መሐመድ አብደላ የፍርድ ቤቱን ውሳኔ ከደንበኞቻቸው ጋር በመነጋገር ይግባኝ እንደሚሉ ጠቁመዋል። ለዶይቼ ቬለ አስተያየታቸውን የሰጡ ሰዎች በበኩላቸው ውሳኔው የጠበቁት በመሆኑ ብዙም አላስገረማቸው። በጣም በጣም ነው የሚያዝነው ማለትም በኢትዮጵያ ፍትህ እንደሌለ ሁሉም ኢትዮጵያ ህዝቦች በዚች ነገር ላይ ሁሉም መታገል አለበት፣ ፍትህ እንድንሰፍም ማለት ነው። ሲጀመር እነዚህ ሰዎች መፍትሄ ሊያፈላልጉ ነው የሄዱት፣ ግን መንግስት እሱ እንደሚፈልገው እሺ ስላላሉ እማችሁን ስለሚወዱ እንደዚህ አይነት ነገር በመሆኑ ምን ማለት እንደምችል አላውቅም። በጣም ነው የሚያዝነው፣ የኢትዮጵያን ህዝብ ነው። በነገራችን ይሄ የሙስሊም ጉዳይ ብቻ አይደለም። ሲጀመር የአመቱ እንደዚህ መብዛት በጣም አስደነገጠኝ እንጂ ፍርዱ ያው እኛ ሙስሊሞች እንደምንፈልገው ወይም የኢትዮጵያ ህዝብ እንደሚፈልገው እንደማይሆን አውቃለሁ። እኔ ያው እንደጠበኩት ነው። እንደዚህ አይነት ነገር እንደሚችል አስቤ ነበር። ምክንያቱም ፍትህ የሚባለው ነገር ፖለቲካል የሚወሰንበት እንጂ ይሄ ነገር ያን ያክል ሰርፕራይዝ ያደረገኝ ነገር አይደለም። የሚጠበቅ ነው። ፖለቲካል ዲሲሽን እስከሆነ ድረስ ሰዎቹ ምንም እንዳልሰሩ ይታወቃል። ግን መንግስት በዚህ ፖለቲካል እንትን ለማግኘት ሲል የወሰደው እርምጃ ስለሆነ ምንም ሰርፕራይዝ አላደረገኝም። እኔ አሁን ከሰባት እስከ ሀያ ሁለት ዓመታት እስር የተበየነባቸው የመፍትሄ አፈላላጊ ኮሚቴ አባላት ህዝበ ሙስሊሙ ያነሳቸውን ጥያቄዎች በመያዝ ከመንግስት ጋር ድርድር ጀምረው ነበር። ድርድሩ ተቋርጦ ከመፍትሄ አፈላላጊዎች መካከል ሁለት ድርጅቶችን ጨምሮ ሰላሳ አንድ ግለሰቦች በቁጥጥር ስር ውለው የሽብርተኝነት ክስ የተመሰረተባቸው ሲሆን በክርክር ወቅት የፌዴራሉ ከፍተኛ ፍርድ ቤት አስር ሰዎችንና ሁለት ድርጅቶችን በነጻ አሰናብቷል። አሁን በ18 የመፍትሄ አፈላላጊ ኮሚቴ አባላት ላይ ውሳኔ ያሳለፈው የፍርድ ሂደት በእስልምና እምነት ተከታዮች፣ የሰብአዊ መብት ተሟጋቾችና በተቃዋሚ ፖለቲከኞች ዘንድ ከፍተኛ ትችት ሲቀርብበት ቆይቷል።